ተቋማቸው በአፍሪካ የሚከተለውን መርህ በሰፊው ከዘረዘሩት ውስጥ በአህጉራቱ የወጣት ቁጥር በፍጥነት ማደግ በኃይል ምንጭነቱ እሰየው የሚያሰኝ ቢሆንም የምጣኔ ሀብቱ በተጓዳኝ መዛመድ ይኖርበታልና ለመጪው ትውልድ ሊሰራ ይገባል ባሉት ላይ አተኩረዋል። ኢትዮጵያን በሚመለከት የኢንዱስትሪ ፓርክ የተባለውን በድኮም አካባቢ የጎበኙ ሲሆን ከባለስልጣኖች እና ከጠቅላይ ሚኒስትሩ ጋርም ተወያይተዋል። በአፍሪካ አዳራሽ በሰጡት ጋዜጣዊ መግለጫ በቅርቡ በተቋማቸው በተወሰደው የብር ገንዘብ ቅነሳ ወይም በዲቫሉዌሽን ላይ በማተኮር በኢትዮጵያ የንግዱ እንቅስቃሴ ተወዳዳሪ መሆን ይጠበቅበታል ብለዋል። ም በእኔ በኩል ሆነም እንዲሁም በሥራ ባልደረቦቼ ያለን ጠንካራ እምነት የበለጠ ተወዳዳሪ ሆኖ መቅረቡ ምርትን በይበልጥ ያሳድጋል የሚል ነው። ማንኛውም የማምረቻ ተቋማት እንደ ኢትዮጵያ አየር መንገድ ስኬታማ እንዲሆኑ ሊጠበቅባቸው አይችል ይሆናል። አይደለም። የኢትዮጵያ አየር መንገድ ለግሉ ዘርፍ እንቅስቃሴ ትንሽ በሩን ከፈት አድርጎ ቢያቋድስ ለኢትዮጵያ የመንግሥት ተቋማት ድጋፍ ቢሆን ምን ክፋት አለው? ይህ ደግሞ የራሱ የሆነ የግል አቋሙን ያሻመዋል ማለትም አይደለም፣ ሊሆንም አይችልም። በኢትዮጵያ የግብይት ገንዘብ የመግዣ ዋጋው መቀነስ ለሀገሪቱ የሚበጅ ነው በማለት ለሚመለከታቸው ወሳኝ አካላት ምክር እንደለገሱ አስምረውበታል። የገንዘብ ግብይትን በሚመለከት 15 በመቶ እንዲቀነስ ተደርጓል። በእኛ በኩል በወጪ ዘርፍ ላይ ብቻ ከሚያተኩር መመሪያ በመንግስታዊ ተቋማት የታመነበት ማለት ነው። ገንዘብ እንደ ልብ ቢንሸራሸር የተቀረጸ መመሪያ ከፈት ቢል ተመራጭ እንደሚሆን በእኛ በኩል ምክራችንን ለግሰናል። policy would probably be more appropriate and that's what we are recommending። ቀደም ሲል በነጋዴዎች ምክር ቤት ዋና ጸሐፊ፣ በንግድ ሚኒስቴር መምሪያ ኃላፊ፣ ዲፕሎማት፣ በአሁኑ ወቅት የተለያዩ ኢንዱስትሪዎች እና ኩባንያዎች በሊቀመንበርነት መንበርነት የሚመሩት አቶ ጋሻው አበበ ስለ ውጪ ምንዛሬ እጥረት በሀገሪቱ ስለተከሰተው ያስረዳሉ። በሀገራችን ውስጥ ብዙ የሆኑ ለኤክስፖርቱም ለሎካል ኮንሰምፕሽን ለኢንፑትስም ለፋክቸሪንግም ሆነ ለግብርና ግብዓቶች የሚሆኑ ይሄ ጥሬ እቃ የምንላቸው ከውጭ ነው የሚመጡት በብዛት እና ይህ ባለበት ሁኔታ እነዚህን ለመሸፈን ከውጭ እቃዎችን ለማምጣት የውጭ ምንዛሬ ያስፈልጋል። የውጭ ምንዛሬ በተፈለገው መጠንና በተፈለገው ጊዜ የማይገኝበት ሁኔታ ነው ያለው። የብር ገንዘብ የዋጋው መቀነስ ጉዳቱንና ጥቅሙን በመቀጠል አቶ ጋሻው የሚሉት እንግዲህ ኢንቨስትመንትን ማበረታታት ያስፈልጋል። ር ውስጥ እውጭ ኢንቨስትመንትም እንደዚሁ በሰርቪሱ ላይም በአግሪካልቸር ላይም ተበረታቶ እንዲሰራ ያስፈልጋል። ለዚህ ደግሞ ስታቢሊቲ መረጋጋት፣ የፖለቲካል ስታቢሊቲ እና እምነት የሚያሳድር ለኢንቨስተሩ በንግድ ውስጥ ይሄ ሁኔታ በጣም አስፈላጊ ነው። ከእነዚህ ጋር ሲሄድ ነው ዲቫሉዌሽኑ እንደ አንድ መሳሪያ ሊያግዝ የሚችለው። ጌታቸው ተድላ ኃይለ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ